እንደምን ምኑ ዋልክ ዮሐንስ? የት ነው ያለኸው? አሁን ወደ ደብረ ዘይት እንደሄድክ ሰምተን ነበረ። ከዛ ወጥተሃል? የት ነው ያለኸው? አመሰግናለሁ ነጋሽ ተናልክ። እንግዲህ አደጋው ደረሰበት ወደ ተባለው ኢጄሬ ወይም ሄራቡላ የፍልዩ ስሙ ወደዛ ለመንቀሳቀስ ሞክሬ ነበረ። ያው መንገዱ ፊስታ ወይም አፈርማ ስለሆነ የቤት ትንሽ መኪና ነው ያያዝኩትና እዛው አፈር ሲዞኝ መቀጠል አልቻልኩም፣ እና እዛ አካባቢ ነው ያለሁት መንገድ ላይ ማለት ከቢሾፍቱ አላለፍክም ማለት ነው ወይስ ወደዛው አለፍ? በመንገዱ የሚያስኬድ አይደለም ትንሽ መኪና። ያው እንግዲህ ዛ ሆኜ ነው ያለው። መረጃዎች እያጠናቀቅን ሁሉም መንገደኞች እንዳለቁ ነው የሰማ ነው። በጣም ያሳዝናል። እንዲያው ምን እያደረጉ ነው የእርዳታ ሰራተኞች? አስከሬን ለማውጣት እንዲህ እንዲህ አይነት ነገር የሚያደርጉት አለ እንግዲህ እዛው የነበሩ አይን ማኞች በስልክም በአካልም አግኝቼ እንደነገሩኝ አደጋው እንደደረሰ ያው የአየር መንገዱ የስራ ኃላፊዎች እና የአደጋ ተከላካይ ሰራተኞች የመከላከያ ሰራዊት አባላት በቦታው ተገኝተው እንዲሁም ከአዲስ አበባ መጡ የተባሉ የሕክምና ባለሙያዎች ሬሳው በጣም በጣም የሚዘገንን ነበረ ነው ያሉት። እንዲህ መሬቱ ጠውቆ አውሮፕላን የወደቀበት ቦታ ጠውቆ ትንንሽ ቁርጥራጭ እንትኖች ነው የሚታዩት፣ ግለጽም ይከብዳል ብለው ነው። የሰውነት አካላቸው በጣም በቃ ተለቃቅሞ ትንሽ ነገር ነው በፕላስቲክ ተለቃቅሞ ተጭኖ ወደ አዲስ አበባ እንደሄደ የነገሩኝና አውሮፕላን የወደቀበት ቦታ ተቆፍሮ ወድቋል። ትንንሽ የአውሮፕላን ስባሪ ካልሆነ በስተቀር አውሮፕላን ቅርጽ ወይም የአውሮፕላን ቅርጽ ወይ የሰው ቅርጽ ነገር አይታይም። እንደው ምናልባት ምናልባት ያነጋገርካቸው ሰዎች ነግረው ከሆነ ስለ አደጋው መንስኤ እስካሁን ምንም የተባለ ነገር የለም። ከኢትዮጵያ አየር መንገድም ቦይንግም እንደዚሁ ሞክረን ነበረ፣ በግልጽ የተነገረ ነገር የለም። አየሩ መቼም በዚህ ሰዓት በመጋቢት ወር ደመናና ጭጋግ ይኖራል ተብሎ አይታሰብም አይደል? እዛ አካባቢ ነው ወይስ በጣም ከፍታ ቦታ ነው ተራራ ነው? ተራራ የለውም። ሜዳማ ቦታ ነው። የወደቀውም ሜዳ ላይ ነው። ሆስፒታል አካባቢስ ብቅ አላልክም? እዛው ቢሾፍቱ ወይም ደብረ ዘይት ቢሾፍቱ ሆስፒታል ሄጄ ነበረ። እዛው ሰዎች እንደው የሄዱ ሐኪሞች ካሉ የሚል ይህንን ማረጋገጥ አልቻልኩም። እዛ ሰርክል የሚባለው ቦታ አካባቢ ያለው ዋና ሆስፒታል ሄጄ ነበረ፣ ያላገኘሁም ማለት ነው። እንዲህ አይነት አደጋ ሲደርስ የተለመደ ነው፣ ያው የእሳት አደጋ ሰራተኞች ምናልባት በሄሊኮፕተርም ጭምር በመኪና ብቻ ሳይሆን ሕይወት ባያተርፉ እንኳን ያለፈውን ሰው አካል ወይም ሬሳ ለመሰብሰብ ይሄዳሉ። እንዲህ አይነት እንቅስቃሴ የለም። የእሳት አደጋ መኪናዎች፣ እንዲሁም አምቡላንሶች፣ የተለያዩ ተለልቅ መኪኖች ወደዚያው አካባቢ ሄደው ሲመለሱ ተመልክቻለሁ። ምን እንደጫነው ግን ያው ማወቅ አልቻልኩም። በተጨማሪም ለየት ያለ የሄሊኮፕተር እንቅስቃሴ ማይቻለው ምናልባት እንደሰማሁት ጠቅላይ ሚኒስትር ዶክተር አቢይ አህመድ በቦታው ተገኝቷል። እዛ ቦታ ሆነው ለመላው የኢትዮጵያ ሕዝብ ሀዘናቸውን መግለጻቸውን ለመረዳት ያለው ነገር የኢትዮጵያ መንግስት መገናኛ ዘዴዎች ምናልባት የኦሮሚያም እዛ አካባቢ ስለሆነ የዘገቡት ነገር አለ። አንተ ካየኸውና ከተከታተልከው ውጪ ሚዲያዎች እየተከታተልኩ ነበር። ምናልባት ከቀጥር በፊት ሁላችንም አልሰማንም ነበር የሚዲያ ኃላፊዎችና ባለሙያዎች ኢሲኤ ላይ ስብሰባ ነበረ የጠቅላይ ሚኒስተር ቢሮ ባዘጋጀው ስለ ሚዲያ ነበረና ከዛ ወጥቼ ነው ወደዚህ በቀጥታ የመጣሁት እና ያኔ እንደውም ሚዲያዎቹ አልሰሙም እንዴ እስከ ማለት አንዳንዱ ስለ እግር ኳስ፣ አንዳንዱ ስለ መዝናኛ ወቅታዊ ፕሮግራሞቻቸው ነበረ ሲያካሂዱ የነበረው። በአሁኑ ሰዓት ግን በጠቅላላት ሁሉም ኤፍኤሞች ማለት ይቻላል፣ ብሔራዊ ጣቢያዎች ማለት ይቻላል የሀዘን ማርሽ በማድረግ ከቦሌ አውሮፕላን ማረፊያ፣ ከተለያዩ ቦታዎች ከቦታው በመገኘት የሚደረጉ ሪፖርቶች በማስተላለፍ ላይ ናቸው። በጣም አመሰግናለሁ። ዮሐንስ ገብረ እግዚአብሔር ከአዲስ አበባ እንደተለመደው ለሰጠህን አስተያየት ከቢሾፍቱ ከቢሾፍቱ አመሰግናለሁ። እሺ መልካም ምሽት። እኔ አመሰግናለሁ። ነገር